ቀጣዩ ዝግጅት አሉላ ከበደ ያቀናበረው ነው። በነገው ዕለት ለሚከፈተው የኒውዮርኩ የአፍሪካውያን ዓለም አቀፍ የፊልም ፌስቲቫል የተመረጠ ኢትዮጵያዊ ፊልም ላይ ያተኩራል። ውቭን የተሰኘው ኢትዮጵያውያንና አሜሪካውያን የተሳተፉበት ፊልም ነው። አሉላ ከፊልሙ ዲሬክተሮች አንዷ የሆነችውን ሰሎሜ ሙልጌታን ከኒውዮርክ በስልክ አነጋግሮ ተከታዩን አቀናብሯል። ዩ መስት ቢ አት ፒስ ፋይንድ ፒስ ቹዝ ፒስ I have not been listening to that voice for many years. Melanie Tyree, nice to meet you. Logan Thomas. What's wrong with my baby? He has post-traumatic stress disorder. Kobe, so, is it? going to feel to be talking to a counselor, huh? You know, someone close to me passed away as well. Would you like to see a picture? Please say something so it's not true. ሰሎሜ ሙልጌታ፣ እንኳን ድና መጣሽ። እንኳንም ፊልምሽ ለትዕይንት በቃ። አመሰግናለሁ አሉላ፣ እግዚአብሔር ይስጥልኝ። ውብን በአማርኛ በግርድፍ ትርጉሙ እየተገመደው የሚል ስያሜ ልንሰጠው እንችላለን። በሁለት ቋንቋዎች ሁለት ባህሎች መካከል የሚመላለስ ሐዘን፣ ደስታን፣ ተስፋን የሚያንጸባርቅ በነገው እለት በኒውዮርክ የአፍሪካን ዳያስፖራ ፊልም ፌስቲቫል ከተመረጡት ፊልሞች አንዱ ሆኗል። እስኪ መጀመሪያ ለፊልም ፌስቲቫሉ የበቃበትን ሁኔታ ንገሪን። ሰሎሜ ፊልሙ የተሰራው ኒውዮርክ ነው እና እኔ መጀመሪያ እንኳን ፊልሙ እንዲታይ የፈለኩት ኒውዮርክ ነበረ። ግን የኤሌ ፌስቲቫል ቀደመውና መጀመሪያ ኤሌ መጣ። ከዛ ክሊቭላንድ ሄደ፣ ዲሲ ሄደ፣ አትላንታ ሄደ። ዞሮ ዞሮ ዞሮ አሁን መጨረሻ ላይ ኒውዮርክ መጣ እና ለእኔ ደግሞ ኒውዮርክ በጣም በጣም በጣም ስፔሻል ነው። ምክንያቱም ፊልሙ ኒውዮርክ ነው የተሰራውና በጣም ብዙ ሰዎች ኒውዮርክ ያሉ ሰዎች ፊልሙን በጉጉት ሲጠብቁት ነበር። አዎ። እና ይሄ ይሄ ፌስቲቫል ደግሞ ጥሩነቱ እንዳልከው ቀደም ብለ ዳያስፖራን ፊልም ፌስቲቫል ነው እና ብዙ ፊልሞች ታሪክ ያላቸው የውጭ አፍሪካን ታሪክ እና አሜሪካን ካልቸር ታሪኮች ያመጣሉ እና ሌላም ፌስቲቫል ኒውዮርክ ውስጥ መርጠውን ነበር። እኔ ግን ይሄኛው ፐርቲኪላር ለወቨን በጣም ጥሩ ነው ምክንያቱ ዳያስፖራን ፌስቲቫል ስለሆነ በፊልሙ የተንጸባረቀውን ታሪክ የበለጠ የሚያጎላ መድረክ ነው እና ይህን ከሌሎቹ አስበልጠዋለሁ እያልሽኝ ነው? አዎ ልክ ነው። የሚያመጡት ፊልሞች ብዙዎቹ የሌላን ሀገር ታሪክ የተመለከተና የአሜሪካንን ሀገር ካልቸር የተመለከተ ታሪኮች ነው የሚያመጡት እና ለውብን ይሄ ጥሩ ነው ምክንያቱም የውብን ታሪክ እንደምታውቀው የኢትዮጵያንኛን ታሪክ እና የአሜሪካን ሀገር ካልቸር ታሪክ ነው ያያያዘው። ለዚህ ፌስቲቫል ጥሩ ይመስለኛል። ልክ ነው። ተስማሚ ይመስላል። ሰሎሜ የፊልሙ ዲሬክተር ብቻ ሳትሆኚ ዋናዋን ገጸ ባህሪ ሆነሽም ትጫወቻለሽ። ስለ ፊልማችሁ በምትናገሩበት የመጤ ጥላቻ እየገነነ በመጣበት በአሁኑ ወቅት በአሜሪካ የሲኒማ ስክሪን ላይ እምብዛም የማይታየውን የስደተኛ ታሪክ በአሜሪካ ባህል ውስጥ የተዋህደበትን የሚታይበትን ቀለም የኢትዮጵያን ባህል ውበትና ወግ ለማጉላትና ለማውጣት እንደፈለጋችሁ ትናገራላችሁ። የፊልሙ ዲሬክተር ብቻ ሳቶኝ ዋናዋን ገጸ ባህሪ ሆነሽም ትጫወቻለሽ። ፊልሙን በመድረስም ዲሬክት በማድረግም ተሳትፈሻል። ከተዋናይነትሽ በተጨማሪ ራያን ስፋን የአሜሪካውን ባህል ጽፏል። ግብፃዊቷን ናጓ ኢብራሂም ተባባሪ ዲሬክተር በመሆን ፊልሙን ከአንቺ ጋር ዲሬክት አድርጋለች። ሌሎችም አሜሪካውያን ታዋቂ የፊልም ሰዎች እንዴት ሊሳተፉ እንዴት በዚህ ሊማረኩ ቻሉ? ሚገሪን፣ እስኪ መጀመሪያ እንዳልከው ራየን ስፓንን ነው የተዋወቅኩት እሱ ደራሲው ነው ከኔ ጋር አብረን የደረስነው ይንን ፊልም እና እኔ ይህን ሀሳብ ሲመጣልኝ የአሜሪካን ካልቸር ደራሲ ይፈልግ ነበረ እና ራየንን ብዙ ፕሌይ ይጽፋል ድራማዎች ይጽፋሉ እና ጓደኛ ነበረችን አስተዋወቀችን። አያውቀኝም አላውቀውም ግን ነገርኩት እኔ እንዲህ አይነት ታሪክ አለኝ ራሴ የኢትዮጵያኑን ካልቸር እጽፈዋለሁ አንተ ደግሞ ከመሰለ ይህን ነገር ካመንክበት የአሜሪካን ካልቸሩ ደግሞ አብረን እንጻፍ ግን አንተ በልዩ ቦታ የአሜሪካኑን ጻፍ አልኩት እሺ አለ እና ግን መጀመሪያ ምን አለኝ እኔ ስለ ኢትዮጵያ ምንም ማውቀው ነገር የለኝም። ማውቀው ነገር የለኝም ሲለኝ ምን አልኩት? ኦኬ እኔም እሺ አትበለኝ፣ እምቢ አትበለኝ፣ ሄደህ ስለ ኢትዮጵያ ሪሰርች አረክ በኋላ ንገረኝ፣ ወደ ይሄን ማድረግ እንደምትፈልግ ያለበዛል፣ ሌላ ሰው ጋ እሄዳለሁ አልኩት። ሪሰርች ካረገ በኋላ ወዲያው ደውሎልኝ የኢትዮጵያን ታሪክ እንዴት እስካሁን አላወቅኩም፣ እንዴት ትምህርት ቤት አልተማርኩትም፣ በጣም ገረመው። እና በደስታ ይህንን እና አብረን እናርጋለኝ ከዛ በኋላ አብረን ጀምረን መጽሐፍ እና ስንጽፈው ታሪኩን መጀመሪያ ላይ ነ ይህ ስክሪፕት ቲንክ አንድ መቶ ቨርዥኖች ነበሩ። መቶ ጊዜ ተጽፏል በተለያየ መልክ አዎ እናራ ምን እናደርግ ነበር እንጽፍና አክተሮች ታናችን እንጋብዝና እንዲያነብሩ በግሩፕ እና እኛ እንድንሰማው አይ ይሄ ፓርት ጥሩ አይደለም፣ ይሄ ጥሩ ነው። አሁን ላአደለም አስተያየት ይሰጡን ነበረን። እንደገና ደግሞ ሄደ እነሱ ያሉትን ጨምረን እንቀይር ነበር እና የመጨረሻው የወደድነውን ነውን ስክሪፕት ስናቅ ሁለታችንም ልባችን አረፈ። ሰዎችን ቢነግሩን መቀየር አልፈለግንም። በቃ በዛ ተማመንን። በኋላ ቦታ ደረሳችሁ? አዎ፣ በቃ የሆነ ቦታ ላይ ስንደርስ ገባን ማለት ነው። ይሄ ነው በቃ እኛ የምንፈልገው ካልን በኋላ ገንዘብ መፈለግ ነበረብን። እሱን ደግሞ ፋንድሬዚንግ ከተደረገ በኋላ ነው ናጓ የመጣችው። ናጓ ደግሞ የፈለግኩት ሴት ዲሬክተር ጋር ማድረግ ነው። ምክንያቱም ይሄ ታሪክ ብዙ የሴት ታሪክ ነው። እናትዮ ምስ ያው የኔ የምጫወተው ተዋንያን የፈረንጁም ሚስት ሁሉም ሴቶች ናቸው እና የዲሬክተሩ አስተያየት ከሴት እንዲመጣ ነው የፈለግኩት እና ሴት ካልቸራሊ የሚያቅ በጣም ከባድ ነበረ ያንን ሰው ለማግኘት። ምክንያቱም ለእኔ የእኔም ትራስት እኔም አብሬ ብኖር እኔም ተዋንያን ስለነበርኩኝ ወደ ካሜራው ጋር ሄጄ ስመለስ ስገባ ልቤ እንዳይሰቀል የፈለግኩት ሰው በቃ እኔ የማምንበት መሆን ነበረበት። በጣም ብዙ የታወቁት ሴቶች ዲሬክተሮች ላኩልኝ፣ ተዋወቅኩኝ ግን ምንም ልቤ አላረፈም ነበር። አጓን በሰው በጣም የሚገርም ታሪክ ነው። ተዋወቅን እና ሳናግራት ለፊልሙ እንኳን አላናቀም ብዬ ስናወራ ዲሬክተር እንደሆነች አቅ ነበር። ግን እሷም ገና የመጀመሪያዋ ነበር፣ ፊቸር ፊልም ገና አልሰራችም ነበር። ግን ዳድድ ማተር ለእኔ እሱ ምንም እንትን አላለኝም። በቃ ሳናግራት ልቤ እሷ እንደሆነች አወቀ። ከዛ ነገርኳት እና በቃ ላኩላት ስክሪፕቱን አመነችበት። አብረን ጀኒውን ጀምረን ግረም ነው ብዙ መንገድ የሚወስድ ይመስለኛል። ለአሁኑ በምጥን ዝግጅታችን የነገውን የፊልም ፌስቲቫል ተንተርሶ በኒውዮርክ የሚታየውን ፊልምሽን እያወራን ነው። አብረዎሽ የሰሩትን ሰዎች ራያን ስፋንንና ናጓ ኢብራሂምን ጨምሮ ሰፋ ባለ ተከታይ ውይይት መልሰን እንደምናገኝሽ ተስፋ አደርጋለሁ። ለአሁኑ ግን ለጊዜሽ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ አሉላ i really don't know what i'm supposed to do with myself now if we don't say that was out loud it will harm us